ምዕራፍ 10 የፖርቱጋሎች ሚስዮናዊ ተግባር ከ1450 እስከ 1750 ዓመተ ምህረት በ15ኛው መቶ ክፍለ ዘመን መጀመሪያ ከአውሮፓ ባሻገር የቀረውን ዓለም ለማወቅ ከፍተኛ ፍላጎት የነበረውና ሄኔሪ የሚባል የፖርቱጋል ልዑል ነበር። ስሙ ልዑል ሄኔሪ ቢሆንም ስለ አትላንቲክ ውቅያኖስ ይበልጥ ለመረዳት ከነበረው ከፍተኛ ፍላጎት የተነሳ መርከበኛ መርከበኛው በመባል ይታወቃል። የአውሮፓ ህዝቦች በ14ኛው መቶ ክፍለ ዘመን መጀመሪያ ገደማ የሰሜንና የደቡብ አሜሪካ አህጉራት መኖራቸውን አያውቁም ነበር። ከሰሐራ በረሃ ባስተደቡብ ስላለው የአፍሪካ ክፍል እንኳን የሚያውቁት ብዙ ነገር አልነበረም። አትላንቲክ ውቅያኖስ ለአውሮፓውያኑ እጅግ ትልቅና የሚያስፈራ ስለነበር በመርከብ የሚጓዙት ከምድር ብዙም ሳይርቁ ነው ሜዲተራኒያን ባህር ላይ ብቻ ነበር በነጻነት የሚንቀሳቀሱት ስላልታወቀው ነገር ከነበራቸው ፍላጎት የተነሳ ከ15ኛው መቶ ክፍለ ዘመን በፊት በመርከቦቻቸው ወደ አፍሪካ ወይም ወደ ህንድ አይጓዙም ነበር በአስራ አራት ሀያ ዓመተ ምህረት። አካባቢ ልዑል ሄነሪ ስለ ውቅያኖሱ ይበልጥ ለማወቅ በተለይም የምዕራብ አፍሪካን ወርቅና የህንድን ቅመማ ቅመም ለማግኘት የሚያስችሉትን የባህር ላይ መተላለፊያዎች ለማግኘት ይጥር ጀመር። በዚህ ጊዜ የሰሜን አሜሪካ አፍሪካ ሙስሊሞች የምዕራብ አፍሪካን የወርቅ ንግድ፣ የመካከለኛው ምስራቅ ሙስሊሞች ደግሞ የቻይናን ሐርና የህንድን የቅመም ንግድ ይቆጣጠሩ እንደነበር መታወስ አለበት። እነዚህ ሁሉ ነገሮች የሚያልፉት በአረብ ወይም በበርበር ምድሮች ስለሆነ ሙስሊሞች ቀረጥ ያስከፍሉ ነበር። በትራንስፖርትና በዚህ የቀረጥ ወጪ ምክንያት ወርቅና ቅመማ ቅመም በአውሮፓ በውድ ይሸጡ ጀመር። ስለዚህ ልዑል ሄንሪ በሰሜን አፍሪካና በመካከለኛው ምስራቅ ሙስሊሞች ዙሪያ የሚያሳልፉ የባህር ላይ መንገዶች ለመፈለግ በጣም ተነሳሳ። ለውነ ነሪ ከ1421 እስከ 1445 ዓመተ ምህረት ባለው ጊዜ ብቻ ከ10 የሚበልጡ ተጓዦችን ላከ። ጉዞው ከአነሳሱ እጅግ ዝግ ያለ ስለነበር ከተጓዦቹ አንዱ ካፕቴን ምዕራብ አፍሪካ ዳር ካለው ሴኔጋል ወንዝ የደረሰው። በ1445 አመተ ምህረት ነው ልዑል ሄነር የሞተው። የትኛውም መርከብ ኬፕ ኦፍ ጉድ ሆፕ ወደሚባለው ስፍራ ከመድረሱ በፊት በ1460 አመተ ምህረት ነው። ይህ ከመሆኑ ቀደም ብሎ ግን የፖርቱጋል የንግድ መርከቦች በባህር ዳርቻ ካሉት አፍሪካውያን ጋር ንግድ ለመለዋወጥ በምዕራብ አፍሪካ የባህር ዳርቻ የማያቋርጥ ጉዞ ያደርጉ ነበር። የፖርቱጋል መርከቦች በአፍሪካ የባህር ንግድ ዳርቻዎች ወደፊት መግፋታቸውን ቢቀጥሉ በጊዜው የታየው እድገት እጅግ አነስተኛ ነው። ካፕቴን ዲኦጎ ጋም የተባለ መርከበኛ እንኳን እስከ 1484 ዓ ም ድረስ ታላቁ የኮንጎ ወንዝ መግቢያ አልደረሰን ከደረሰ በኋላ ግን የኮንጎ ንጉሳዊ መንግስት አባላት የሆኑ ጥቂት ወዳጆች አፈራ። የመንግስቱ አባላት የሆኑት ኮንጎዎች ከክልሉ በክልሉ ያሉ ሰፊ ጎሳዎች ነበሩ። በ1487 ዓ.ም ባርቶሎሚ ዲያዝ የተባለው መርከበኛ ኬፕ ኦፍ ጉድ ሆፕ ከተባለው ስፍራ ደረሰና ወደ ፖርቱጋል ከመመለሱ በፊት እስከ ደቡባዊ የአፍሪካ ጫፍ ተጓዘ። ቫስኮ ደካማ ታሪካዊዎቹን አዳዲስ ቦታዎች አስሶ የማግኘት ጉዞውን በሐምሌ ወር 1497 ዓመተ ምህረት ጀምሮ በጥር ወር 1498 ዓመተ ምህረት አፍሪካ ምስራቃዊ ምስራቃዊ ዳርቻ ጫፍ ወዳለው የዛምቤዚ ወንዝ መግቢያ ደረሰ። ከዚያም በባህሩ ዳር የሚገኙትን የተለያዩ የአረብ ከተሞች እየጎበኘ ወደ ሰሜን ተጓዘ። በ1498 ዓ.ም ማልዲ ሲደርስ ህንድን እስኪያገኝ ድረስ ህንድ ውቅያኖስ ላይ የመራውን አንድ አረባዊ መርከበኛ አደገኝ። ስለዚህ ፖርቱጋሎች የሙስሊሞች ቁጥጥር ስር የነበሩ በሙስሊሞች ቁጥጥር ስር የነበሩ አገሮችን ሳይነካ ህንድ የሚያደርሳቸውን መንገድ ለማግኘት ያደረጉት የነበረ ሙከራ በ1498 ዓመተ ምህረት ግቡን መጣላቸው። እነዚህ በፖርቱጋሎች የተደረጉ አዳዲስ ስፍራዎችን ፈልጎ የማግኘት ጉዞዎች ሁሉ በአፍሪካ የክርስትና ታሪክ ላይ ያመጡት ለውጥ ምንድን ነው? ልዑል ሄነሪ የመጀመሪያዎቹን መርከቦች ለአሰሳ በሚልክበት ጊዜ የነበረውን ዓላማ ወደ ኋላ መለስ ብለን ብንመለከት የዚህ ጥያቄ መልስ ቀላል ይሆነናል። ልዑል ልዑሉ ስለ ውቅያኖሱ ይበልጥ ለማወቅና አዳዲስ የንግድ መስመሮችን ለመፈለግ ከነበረው ሀሳብ በተጨማሪ አፍሪካ ውስጥ ክርስቲያን ነገስታት እንዳሉ ለማወቅ ይፈልግ ነበር። ፕሬስተር ጆን የሚባል ጠንካራ ክርስቲያን ንጉሥ አፍሪካ ውስጥ አለ የሚል ወሬ በአውሮፓ ይወራ ስለነበር ልዑል ሄንሪ ያን ንጉሥ ለማግኘት ፈለገ። ከዚሁ ጋር የሮም ካቶሊክ ሚስዮናውያን ፖርቱጋሎች የንግድ ማዕከላት ላቋቋሙባቸውና በአፍሪካ ጠረፎች ለሚገኙት ሕዝቦች ሁሉ የክርስትናን መልእክት እንዲያደርሱ ይፈልግ ነበር። በዚህ ሁኔታ ነበር የካቶሊክ ሚስዮናውያን ከቀድሞዎቹ የፖርቱጋል የንግድ መርከቦች ጋር የተጓዙት። በ1462 ዓ ም የሮሙ ጳጳስ ለምዕራብ አፍሪካ ሚስዮናውያን ሁሉ ኃላፊ የሚሆን ሰው ሾመ። እስከ ክፍለ ዘመኑ መጨረሻ ድረስ በዚህ አካባቢ ብዙ ምሶናውያን የሰሩ ቢሆንም ወደ ክርስትና እውነተኛ ለውጥ ያደረጉት ሰዎች ግን ጥቂት ነበሩ። የአፍሪካውያን ፍላጎት ያረፈው ከፖርቱጋሎቹ ሃይማኖት ይልቅ ባመጡት ጠመንጃና ስልጣን ላይ ይመስል ነበር። ስለሆነም ፖርቱጋሎች ጊዜና ገንዘባቸውን ከቤተ ክርስቲያን ስራ ይልቅ ለንግድ ማስፋፋት ስላዋሉት የሚስዮናዊነት ተግባር ብዙ ትኩረት ሳይሰጠው ቀረ። ፖርቱጋሎች ራቅ ባሉት የደቡብ አካባቢዎች ይበልጥ ውጤታማ ሆነዋል። ታሪኩ የጀመረው ዲኦጎ ጋም የተባለው መልእክተኛቸው የኮንጎን ወንዝ ማዳረሻ በ1484 ዓ ም በጎበኘ ጊዜ ነው። ሰውየው ስፍራውን በጎበኘ ጊዜ በጣም ተግባቢ ከሆኑ ጥቂት አፍሮክ አፍሪካውያን ተገናኘ። ከነዚህ ጥቂቱን ወደ ፖርቱጋል በመውሰድ አውሮፓን ሊያሳያቸው ወሰነ። በዚሁ መሰረት ወደ ፖርቱጋል የሚወስዳቸውን አፍሪካውያን ባሪያዎች እንደማያደርጋቸው ለማረጋገጥ ወይም ዋስትና ለመስጠት ስል ከፖርቱጋል ባህርተኞች ጥቂቶቹን እዚያው ትቷቸው ሄደ። እነዚህ አፍሪካውያን በኮንጎ የሚባል ባኮንጎ የሚባለው ንጉሳዊ መንግስት አባላት ነበሩ። የኮንጎ ንጉሳዊ አገዛዝ በ14ኛው መቶ ክፍለ ዘመን መጨረሻ ወይም በ15ኛው መቶ ክፍለ ዘመን የመጀመሪያ አመታት ከደቡብ ምስራቅ በመጣው ወራሪ ቡድን የተመሰረተ አይነተኛ ሱዳናዊ መንግስት ነበር። ይህ ንጉሳዊ አገዛዝ በ1450 ዓመተ ምህረት ዋና ከተማውን ሞባንዛንኮንጎ ኮንጎ ሞባንዛን ኮንጎ ያደረገና የተደራጀ ሆኖ ነበር። ሞባንዛን ኮንጎ ባሁኑ ጊዜ ሰሜን አንጎላ ውስጥ የምትገኝና ሳን ሰልቫዶር ተብላ የምትጠራ ከተማ ናት። የዚህ መንግስት ህዝብ ብዛት 2 ሚሊዮን ተኩል ያህል ይገመት ነበር። ይህ የሚያመለክተው የአካባቢው ነባሪ አንድ ትልቅ ህዝብ እንጂ አነስተኛ ነገድ እንዳልነበረ ነው። በ1485 ዓ.ም ፖርቱጋሎች የወሰዷቸውን አፍሪካውያን ወደ ወባንዛን ኮንጎ መለሷቸው። እነዚህ ሰዎች ፖርቱጋልኛና የክርስትናን መሰረታዊ እውነቶች በአንድ አመት ውስጥ ተምረው ነበር። የፖርቱጋል ንጉስ በእነዚህ ሰዎች አማካኝነት ማኒ ኮንጎ ይባል ለነበረው የባኮንጎ ንጉስ ስጦታ ላከለት። ማኒ ኮንጎ ሰዎቹ ባመጡለት ዜናና ከአውሮፓ በተላከለት ስጦታ እጅግ ተደንቆ የሚረዱት የሚስዮናውያንን ይልኩለት ዘንድ ፖርቱጋሎችን ጠየቀ። በዚሁ መሰረት የመጀመሪያዎቹ የካቶሊክ ሚስዮናውያን በ1491 ዓ.ም ተመረጡ እሰፍራው ደረሱ። ለሚስዮናውያኑ የተደረገ አቀባበል እጅግ መልካም ከመሆኑም በላይ በመጀመሪያው አመት ብዙ ሰዎች ወደ ክርስትና ተለወጡ። ከተለወጡት ሰዎች መካከል ንጉሱ ምስቱና ትልቁ ልጃቸው ይገኙ ይገኙበት ነበር። ንጉሱና ንግስቲቱ እውነተኛ ውሳኔ ያደረጉ አልመሰሉም። በኋላ አልፎንሶ በመባል የተጠራው ልጃቸው ግን ራሱን የሰጠ እውነተኛ ካቶሊክ ሆነ። የንጉሱ ሁለተኛው ልጅ ክርስትናን አልቀበልም ከማለቱም በላይ የተለወጡ ሰዎች ተጻራሪ ሆነ። በዚሁ መሰረት ሚስዮናውያኑ ከአንድ በላይ ጋብቻን በመቃወም ይሰብኩ ስለነበር አስቸጋሪ ጊዜ ገጠማቸው። ክርስቲያኖች ከአንድ በላይ ጋብቻን መቃወማቸው ከፍተኛ ተቃውሞ አስነሳባቸው። የቀድሞ እምነት አክራሪዎች በክርስትና ትምህርት እጅግ ተከፉ። ንጉሱ የክርስትናን እምነት ካደ፣ አልፎንሶም ተሰደደ። በዚህም የተነሳ ሚስዮናዊ ድርጅት ያለ አንዳች እርዳታ ቀረ። ከጥቂት ጊዜ በኋላ በአልፎንሶና በወንድሙ መካከል ጦርነት ተካሂዶና አልፎንሶ ድል አድርጎ የባኮንጎን ንጉስ በመሆኑ የክርስቲያን መንግስት መሰረተ። ወዲያው ብዙ ሚስዮናውያን ወደ ኮንጎ መጡ። ሆኖም ስራቸው በህዝቡ ውስጥ ስር ልሰደ ቻለ አይመስልም። ቢሆንም አልፎንሶ ከህዝቡ መካከል ብዙ ሰዎችን ለክህነትና ለመንግስት ስልጣን ስልጠና ወደ ፖርቹጋል ላከ ኮንጎ ውስጥ ብዙ ሰዎች በፖርቱጋል የጥምቀት ስም ሲጠሩ የመንግስቱን መመራር እንደ አብዛኛው የአውሮፓ መንግስታት ሆነ አልፎንሶ በሞተበት በ1543 ዓ ም የካቶሊክ አማኞች ነን የሚሉ ሰዎች ቁጥር በምድሪቱ እጅግ ብዙ ነበር ከ1543 ዓ ም በኋላ የኮንጎ መንግስት አልተሳካለትም ፖርቱጋሎች ከአፍሪካ ወስደው ብራዚል ውስጥ የሚያሰሯቸውን ባሪያዎች በማግኘቱ ተግባር ላይ ይበልጥ አተኮሩና ከኮንጎ ባስተደቡብ ከምትገኘው አንጎላ ባሪያዎችን መግዛት ጀመሩ። በመሆኑም የአንጎላ ሰዎች ባሪያዎች ለማግኘት ኮንጎን ጨምሮ በዙሪያቸው ከሚገኙ ነገዶች ጋር ጦርነት መግጠም ማድረግ ነበረባቸው። ከአልፎንሶ ቀጥሎ የተነሱ ነገስታት ክርስትናን ብዙም ስላልወደዱት ሕዝቡ ከካቶሊክ ቤተ ክርስቲያን ይርቅ ጀመር። በዚህ ሳቢያ በኮንጎ ንጉሳዊ አገዛዝ ውስጥ የነበረው ክርስትና ከ1700 ዓመተ ምህረት በ1700 ዓመተ ምህረት አከተመ። በኮንጎ የነበረው ሚስዮን ከጥንታዊቱ ቤተክርስቲያን ምስረታ ወዲህ በመታወቅ ረገድ የመጀመሪያው ሲሆን ከሳሃራ በታች ባስተደቡብ ደግሞ በየትኛውም ተከታታይ ታሪክ የሚቀድመው የሌለ ቢሆንም የኋላ ኋላ ጠፋ። በእስልምና ተሸንፎ ሳይሆን እንዲሁ የጠፋ ነው የሚመስለው። ፖርቱጋሎች ከኢኳቶር ባስተደቡብ ክርስትናን ለማስታወቅ የሞከሩት ኮንጎ ውስጥ ብቻ አልነበረም። በአፍሪካ ባስተ ምስራቅ በንግድ ምክንያት ከባህር ዳርቻ ጋር ግንኙነት ከነበራቸው በርካታ ነገዶች ይኖሩ ነበር። በ1560 ዓ.ም ተመረተ ዳ ሲልቫኤራ የተባለ የፖርቱጋል ሚስዮናዊ በምድሪቱ ለመኖርና ሞኖሞታፓ ከተባለ ሕዝቦች ጋር ለመስራት ሶፋላ ወደምትባል አካባቢ መጣ። በመጀመሪያ ወደ ሞዛምቢክ ከተማ፣ ከዚያም ወደ ውስጥ ዘልቆ ሴና ወደተባለችው የንግድ ስፍራ አመራ። እዚያ ሆኖ ወደ ሞኖሞታፓ ንጉሳዊ ግዛት ለመግባት ፈቃድ ይጠብቅ ነው ጀመር። በመጨረሻ ፈቃድ አገኘና ታህሳስ 25 ቀን 1560 ዓመተ ምህረት ወደ ዋናይቱ ከተማ ገባ። ንጉሱና ንጉሳውያን ቤተሰብ በስልቫኤራ የአጭር ጊዜ የክርስትና ትምህርት አምነው ተጠመቁ። ከተማ ውስጥ የነበሩ ሙስሊም ነጋዴዎች ይህን ሲመለከቱ ፖርቱጋሎች የወርቅ ንግድን ይጠቀሙናል የወርቅ ንግድን ይቀሙናል ብለው ፈሩ። ስለዚህ ወደ ንጉሱ በመሄድ ዳ ሲልቫ ኤራ ንጉሱን በማጥመቅ እርግማን ያመጣ ያመጣበት ብልህ ጠንቋይ እንደሆነ ነገሩት። እርግማኑ የሚቆምበት ብቸኛው መንገድ ዳ ሲልቫ ኢራን መግደል ነው አሉት። በዚሁ መሰረት ዳ ሲልቫ ኤራ በመጋቢት ወር 1561 ዓ.ም ሞኖማታ ከተማ ውስጥ ተገደለ። ከዳሲልቫ ኢራ ሞት በኋላ ሌሎች የፖርቱጋል ሙሴናውያን ቴቴ ወደ ተባለው ስፍራና የሞኖሞታፓ አንዳንድ ክፍሎች ወንጌልን ለመስበክ ሄደው ነበር። ሙስዮ ያውና ሙስዮ ያውናውያኑ በ17ኛው መቶ ክፍለ ዘመን ብዙ ሰዎችን አጥምቀዋል። የተለወጡት ሰዎች የሚያደርጉትን የሚያውቁ መሆናቸው ግን የሚያጠራጥር ነበር ጠንካራና ፈጣን እድገት የሚታይባት ቤተክርስቲያን በአካባቢው አልነበረችም በዚህ ምክንያት ብዙ ሰዎች ወደ ካቶሊክ ቤተክርስቲያን መምጣታቸውን የሚገልጥ ሁኔታ ያለ አይመስልም የሞኖሞታ የሞኖሞታፓ ንጉስ በ1652 ዓመተ ምህረት ተጠመቀ ድርጊቱ ፖርቹጋሎችን እጅግ ደስ ቢያሰኛቸውም ካቶሊካዊት ቤተ ክርስቲያን በስፍራው የምታደርገው ሚስዮናዊ ጥረት ግን በመዳከም ላይ ነበር። ቤተ ክርስቲያኖቹም እንዲሁ እየተዳከሙ ሄዱ። በ18ኛው መቶ ክፍለ ዘመን ወደ ውስጥ ዘልቆ ለመስራት የሞከረ ሚስዮናዊ አልነበረ። በመሆኑም በክፍለ ዘመኑ መጨረሻ መሃል መሀል አገር የነበረችው የፖርቱጋሎች ቤተ ክርስቲያን ሞተች። ፖርቱጋሎች ምስራቅ አፍሪካ የባህር ዳርቻ ከፍተኛ ስፍራዎች የሚገኙ አፍሪካውያንን ወደ ክርስትና በመለወጡ ተግባር ውጤታማ አልሆኑም፤ ወደ ኬንያ ዘልቆ ለመግባት እንኳ ብዙ ጥረት የተደረገ አይመስልም። ያደረጉት ነገር ቢኖር ኬሊዋ እና ሞምባሳ የተባሉትን ከተሞች የራሳቸው ለማድረግ ምሽጎችን መገንባት ነው። እነዚህን ስፍራዎች ወደ ህንድ ለሚሄዱ መርከቦቻቸው ማረፊያ ያደረጓቸው ያደርጓቸው ነበር። ብዙ የፖርቱጋል ሚስዮናውያን ቡድኖች ከ1500 እስከ 1700 ዓመተ ምህረት በነበረው ጊዜ ወደ ምስራቅ አፍሪካ ቢመጡም ወደ ደቡብ የተሰማሩት ሚስዮናውያን አፍርተናል የሚሉትን ያህል ብዙ የተለወጡ ሰዎች አላገኙም። የአውግስጦሳውያን ካህናት ቡድን በ1567 ዓ ም ሞምባሳ ላይ አንድ ገዳም ሰሩ። በ1598 ዓ ም ሶስት ሚስዮናውያን ካህናት ላሙ ወደተባለ ስፍራ ተጓዙ። ስራቸው የቆየው ግን ለጥቂት አመታት ነበር። ቀጥሎም የሰማነው ነገር የአውግስጦሳውያን መነኮሳት ሞምባሳ ደሴት ላይ በ1598 ዓ ም ዛሬ ጥንታዊ የባህል አዳራሽ በሚገኝበት ስፍራ አንድ ቤተ ክርስቲያን መገንባታቸውንና ወዲያውኑ ከአካባቢው ሕዝብ መካከል 600 ሰዎች ወደ ክርስትና የተለወጡ መሆናቸውን ነው። በ1607 ዓመተ ምህረት አዲስ የካቶሊክ ሚስዮናዊ ማህበረሰብ ሞምባሳ ደረሰ። የማህበሩ አባላት የምህረት ወንድማማች በመባል ይጠሩ የነበረ ሲሆን ዋና ስራቸውም ከእስልምና ወደ ክርስትና ለተለወጡ ሰዎች እንክብካቤ ማድረግ ነበር። በ17ኛው መቶ ክፍለ ዘመን መጨረሻ ፖርቱጋሎች የምስራቅ አፍሪካ ይዞታቸውን ያጡ ጀመር። የካቶሊክ ሚስዮናውያን ተግባር ማሽቆልቆል የጀመረው በዚሁ ጊዜ ነበር። በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ከአንዳንድ የውጭ ነጋ አገር ነጋዴዎች ባስተቀር በባህር ዳርቻ የቀሩ ካቶሊኮች አልነበሩም። የፖርቱጋል ሚስዮናዊ ሚስዮናውያን ከ1450 እስከ 1750 ዓ.ም ድረስ በአፍሪካ ያከናወኑትን ተግባር የሚመለከተው ጥናታችን የመጨረሻ ክፍል ወደ ኢትዮጵያ ይወስደናል። ኢትዮጵያውያን ለመጎብኘት ኢትዮጵያን ለመጎብኘት የመጀመሪያው የሆነው ፖርቱጋላዊ ኢትዮጵያ የደረሰው በ1487 ዓመተ ምህረት ሲሆን የኢትዮጵያ ንጉስ እዚያው እንዲቀርና የኢትዮጵያ ንጉስ እዚያው እንዲቀርና እንዲኖር አስገደደው። በ1520 ዓ.ም አንድ የፖርቱጋሎች ቡድን ወደ ኢትዮጵያ በመጣ ጊዜ ክርስቲያናዊ የነበረው የኢትዮጵያ ዙፋናዊ መንግስት አጠና። ፖርቱጋሎች ፕሬስተር ጆን በሚባል ንጉስ የሚመራ አንድ የቤተ ክርስቲያን መንግስት የክርስቲያን መንግስት በመፈለግ ላይ እንደነበሩ ልታወስ ይገባል። ስለዚህ ኢትዮጵያንና ክርስቲያን ንጉስን ሲያገኙ የፕሬስተር ጆን መንግስት እንዳገኙ አመኑ። መንግስቱ የጠበቁትን ያህል ጠንካራ ያለ መሆኑና፣ ኢትዮጵያውያኑ የኦርቶዶክስ ክርስትና ሃይማኖታቸውን የሚከታተሉበት ሁኔታ ከካቶሊካዊ ቤተክርስቲያን ስርዓት የተለየ የመሆኑ ጉዳይ በመጠኑ አሳዝኗቸው ነበር አገሪቱን በሙስሊሞች ድል ከመሆን ያዳናት የፖርቱጋል መልእክተኞች ቡድን በ1541 ዓመተ ምሕረት ኢትዮጵያ መድረሱን ምዕራፍ ሰባት ውስጥ ተመልክተናል። ከዚያ ወዲህ የፖርቱጋል ሚስዮናውያን ወደ ኢትዮጵያ ይላኩ ጀመር። የኢትዮጵያ ነገስታት ቤተ ክርስቲያናቸው የሮም ካቶሊካዊት ቤተክርስቲያን አካል እንዳትሆን ስለማ እንድትሆን ስለማይፈልጉ መጀመሪያ ፖርቱጋሎችን ጠርጥሯቸው ነበር ስለሆነም የመጀመሪያዎቹ ምስዮናውያን እንዲሰሩ የተፈቀደላቸው አክሱም አቅራቢያ በሚገኘው ፍሬሞና በተባለ ስፍራ ነበር በዚሁ መሰረት ፓኤዝ የተባለ ምስዮናዊ ስራውን እንዲያግዝ በ1603 ዓመተ ምህረት ፍሬሞና ደረሰ ቋንቋዎችን በቀላሉ የመማር ተጽዕኖ ተሰጥኦ ስለነበረው አጭር ጊዜ ውስጥ የግዕዝን ቋንቋ ማንበብ መጻፍና መናገር ጥሩ አድርጎ ተማረ። ፓኤዝ ተግባሩን በጸጥታና በዝግታ በማከናወን ካቶሊካዊት ቤተ ክርስቲያን ለመገንባት ተግቶ ሠራ። ስራው ውጤታማ የሆነለት ንጉሥ ሱሲኒዮስ ካቶሊካዊ መሆኑን በግልጥ በተናገረበት በ1622 ዓ.ም ነበር። ከዚያ በኋላ ፓኤዝ ብዙም ሳይቆይ ሞተ። ፓይዝን ተክቶ ስራውን ለመምራት የተላከው አዲስ ሚስዮናዊ ሜንዴዝ ይባል ነበር ሜንዴዝ በጣም ብልህ አልነበረም የኮፕቲክን ቤተክርስቲያን በፍጥነት የሮም ካቶሊካዊት ቤተክርስቲያን አካል አድርጎ ለመለወጥ ሞከረ ህዝቡ ደግሞ እንዲጠመቁ ከማስገደዱም በላይ የኮፕቲክን ቤተክርስቲያን እንደገና ቀድሳለሁ አለ ይህን ሁኔታ ህዝቡን ላመጽ ጋበዘ እንጂ አልጠቀምም! ይህን አዲስ አይነት ክርስትና ህዝቡ ስላልፈለገው የእርስ በእርስ ጦርነት ተነሳ። በዚህ ሳቢያ ንጉሱ ከዙፋኑ እንዲወርድና በስፍራው ልጁ እንዲተካ የሚያስገድድ ሁኔታ ተፈጠረ። ልጁም ኢየሱሳዊ በመባል የሚታወቁትን የካቶሊክ ሚስዮናውያን በሙሉ በማባረር የኮፕቲክ ቤተ ክርስቲያን እንደማትቀየር በግልጥ አወጀ። ይህ አዋጅ ህዝቡን እንደሰንሰኛቸውና የእርስ በእርሱ ጦርነት አበቃ። የኢትዮጵያ ኮፕቲክ ቤተክርስቲያን ፖርቱጋሎች በሚ ጎበኟት ጊዜ ምን ትመስል ነበር? ከፖርቱጋል ሚስዮናውያን አንዱ የጻፈው አጭር መግለጫ አለን። ይህ መግለጫ ስለ ኢትዮጵያ ቤተክርስቲያን ብዙ ይነግረናል። በዚሁ ጽሑፍ አብዛኛው የቤተ ክርስቲያናቸው የአምልኮ ስርዓትና ክንዋኔ ከሮም ካቶሊካዊት ቤተ ክርስቲያን ጋር የሚመሳሰል ነው ብሏል። ሎቦ የተባለ ይሄው ሚስዮናዊ የጻፈው የሚከተለው ነው። የጌታችንን ስቃይ መታሰቢያ በዓል የሚያከብሩት ታላቅና ጥልቅ በሆነ የሃይማኖተኛነት ስሜት ነው። መስቀሉን ያከብራሉ። ለተባረከችው ድንግል ለመላእክትና ለቅዱሳን ከፍተኛ አክብሮት ያሳያሉ። በዓላትን ያከብራሉ፣ ሰንበትንም በልዩ ትኩረት ይጠብቁታል። የድንግል ማርያምን ማርያም እርገት መታሰቢያ በዓል በየወሩ ያከብራሉ። ለአምላክናት እውነተኛውን ክብር እየሰጠ እንደነሱ የሚያከብራት ክርስቲያን የለም ብለው ያስባሉ። በየሳምንቱም ለመላእክትና ለሐዋርያት ክብር ይሰግዳሉ። ለማስቀደስ ወደ ቤተ ክርስቲያን የሚሄዱበት የሚሄዱትም በታላቅ የአምልኮ መንፈስና የእግዚአብሔርን ቃል ለማድመጥ በጉጉት ነው። ራሳቸውን በነሳ ባዘጋጁም ብዙ ጊዜ የቅዱስ ቁርባን ይወስዳሉ። በአምልኮ ጊዜ ኃይል የሚሽ የሚሻ አካላዊ እንቅስቃሴ ሁከታና ጫጫታ ብዙም ተቀባይነት እንዳልነበረው ነው ሎቦ የተረዳው። እንደ አቢሲኒያ በአቤተ ክርስቲያን በገዳማትና በካህናት የተሞላ ሀገር አልነበረም። ከአብያተ ክርስቲያኑና ከገዳማቱ መቀራረብ የተነሳ በአንደኛው ውስጥ ሲቀደስ ወይም ሲዘመር በሌላው ምናልባትም በብዙዎቹ ዘንድ ሳይሰማ ሥርዓቱን ለማከናወን አይቻልም። የዳዊትን መዝሙሮችና የቅዱሳት መጻሕፍትን ሌሎች ክፍሎች ያዜማሉ። የቅዱሳት መጻሕፍቱ ትክክለኛ ትርጉም በራሳቸው ቋንቋ አላቸው። በአምልኮ ጊዜ የሚጠቀሙባቸው የሙዚቃ መሳሪያዎች አንገታቸው የሚያጠልቁት ጠፍር የሚያንጠለጥሏቸውና በእጃቸው የሚደልቋቸው ከበሮዎች ናቸው። ቅላጼያቸውን የሚጀምሩት መሬቱን በእግሮቻቸው በመርገጥና የዝማሬ መሳሪያዎቻቸውን በዝግታ ወይም ለስለስ አድርገው በመጫወት ሲሆን፣ ቀስ በቀስ ዝማሬው ሲደምቅ ከበሮውን በኃይል በመደለቅ መዝለል፣ ማሸብሸብ፣ ማጨብጨብ ይጀምራሉ። ከዚያም ከአጀማመሩ የነበረው ዝግታና ስርዓት ዝብርቅቅ ያለ እስኪመስል ድረስ ድምፃቸውን ከፍ አድርገው በመዘመር ይወዛወዛሉ። ይህ ፖርቱጋሎች ከ1550 እስከ 1750 ዓ.ም ተመረጥ በነበረው ጊዜ በአፍሪካ ስላደረጉት ሚስዮናዊ እንቅስቃሴ የምናደርገውን ጥናት ወደ ማጠቃለሉ ያመጣናል። ይህን ምዕራፍ ከመዝጋታችን በፊት ግን ሁለት ጥያቄዎችን ለመመለስ መሞከር ይኖርብናል። አንደኛ፣ ያን ጊዜ የፕሮቴስታንት ሚስዮናውያን የት ነበሩ? ሁለተኛ፣ ለምን ነበር ፖርቱጋሎች እስከ መጨረሻው የምትዘልቅ ቤተ ክርስቲያን መመስረት ያቃታቸው? ብዙ ሰዎች አፍሪካ ውስጥ ከ1450 እስከ 1650 ዓመተ ምህረት ክርስትናን ለመጀመር ጥረት ስላላደረጉት የካቶሊክ መስዋዕያና ሚስዮናውያን ብቻ የምናነባው ለምን እንደሆነ ለማወቅ ይፈልጋሉ። ፕሮቴስታንቶችስ ሚስዮናውያን ያላኩት ለምን እንደነበር ለማወቅ በመፈለግ ግድ ስላልነበራቸው ነውኒ ብለውም ይጠይቃሉ። ይህ ጥያቄ ለመመለስ ማርቲን ሉተር የፕሮቴስታንት ታድሶን ወይም ሪፎርሜሽን የጀመረበትን ትክክለኛ ጊዜ ከቤተ ክርስቲያን ታሪክ መመልከት ያሻል። ማርቲን ሉተር የታድሶ መነሻ የሆኑ ጥያቄዎችን ጀርመን ዊትንበርግ ከተማ ቤተክርስቲያን በር ላይ የለጠፈው በ1517 ዓመተ ምህረት ነው። ይህ ዓመተ ምህረት ፖርቱጋሎች ሚስዮናዊያኖቻቸውን ወደ አፍሪካ መላክ ከጀመሩ 77 ዓመታት በኋላ መሆኑ ይታወሳል። ስለዚህ ከ1440 እስከ 1520 ዓመተ ምህረት በነበረው ጊዜ ሶናውያንን ወደ አፍሪካ ይልኩ የነበሩ የሮም ካቶሊክ ሚሶናውያን ብቻ የሞናቸው የመጀመሪያ ምክንያት የፕሮቴስታንት ቤተክርስቲያን ገና በአውሮፓ ያልተመሰረተች መሆኑ ነበር። በ1520 በብዙ ከ1520 ዓመተ ምህረት በኋላ ብዙ የፕሮቴስታንት ቤተክርስቲያን በአውሮፓና በእንግሊዝ ቢመሰረቱ ብዙ ጊዜ በካቶሊካዊት ቤተክርስቲያንስ ይሰደዱና ችግር ይደርስባቸው ነበር። እነዚህ ፕሮቴስታንቶች ከ1520 እስከ 17 እስከ 1700 ዓመተ ምህረት በነበረው ጊዜ ራሳቸውን ከሮም ካቶሊኮች ነጻ ለማድረግ በመከላከሉ ተግባር ተወስነው ነበር። ከዚሁ ጋር በዙሪያቸው ያሉትንና በቤዛነት በፈሰሰው በኢየሱስ ክርስቶስ ደም ስለሚገኘው ደህንነት ጨርሰው ሰምተው የማያውቁትን ሰዎች የመድረስና በወንጌል የመማረክ ታላቅ ተግባር ነበረባቸው። ስለዚህ እስከ 18ኛው መቶ ክፍለ ዘመን መጨረሻ አካባቢ በፕሮቴስታንት ሚሲዮናውያን ተግባር ከፍ ያለ እንቅስቃሴ እንዳልታየ እንገነዘባለን። ያን ጊዜ የፕሮቴስታንት አብያተ ክርስቲያን ሰሜን አውሮፓና ሰሜን አሜሪካ ውስጥ በሚገባ በመመስረት ወደ አፍሪካ አፍሪካና ሌሎች የዓለም ክፍሎች ለመድረስ ተዘጋጅተው ነበር። ሁለተኛው ጥያቄ ፖርቱጋሎች ዘላቂ የሆነች ቤተክርስቲያን ለመመስረት ያልቻሉት ለምን ነበር? የሚለውና መልስ ለመስጠት ጥቂት አስቸጋሪ የሆነው ነው። የችግሩ ዋነኛ ምክንያት ፖርቱጋሎች ለንግድና ለሀብት የነበራቸው ታላቅ ፍላጎት ይመስላል። ሶናውያን ሶናዊውን ተግባር ቢያበረታቱም ብዙ ባሪያዎች ፈልገው ሶናውያኑ እንቅፋት በሚሆኑባቸው ጊዜ ግን ንግዱን ለማብዛት ስሉ ሚስዮናዊውን ጥረት ይተውት ነበር። ሁለተኛው ችግር የሚያገለግሉበትን አፍሪካዊ ባህል በሚገባ አለመረዳታቸው ነበር። ለምሳሌ የሮም ካቶሊኮች ወደ እነርሱ እምነት የተለወጡ ሰዎች ከአንዲት ምስት በላይ ማግባት እንደሌለባቸው ሲያዙ፣ ባሎቻቸውን ለሚተዋቸው ምስቶች ተገቢ እንክብካቤ እንዲደረግላቸው የሚያስችሉ ሁኔታ አያመቻቹም ነበር። የወደቀችበት ሌላ ምክንያት ሚስዮናውያኑ ሕዝቡን ወዲያውኑ በብዛት ማጥመቃቸው ነው። ማለት ብዙ ሰዎችን ያጠምቃሉ። ሰዎቹ ግን ብዙውን ጊዜ የተከናወነው ነገር እና የጥምቀት ትርጉሙ ምን እንደሆነ የተረዱ አልነበሩ። ስለዚህ ሚስዮናውያኑ ከስፍራው በሄዱ ጊዜ እነዚህ የተለወጡ ሰዎች አባላት ናቸው የተባሉበትን እምነት በሚገባ ስላልተረዱ በክርስትና እምነት ለረጅም ጊዜ አልጸኑም። ፖርቱጋሎች አፍሪካውያኑን ስለ ክርስቶስ ትምህርት በሚገባ ለማስተማር ጨርሶ ሙከራ አላደረጉም ነው ይህ ሁኔታ የሚያመለክተው እንዳላደረጉ ነው። ይህ ሁኔታ የሚያመለክተው ጥያቄዎች። አንደኛ መርከበኛው ልዑል ሄነሪ ማን ነበር? የአፍሪካን ቤተ ክርስቲያን ታሪክ በመረዳት ረገድ ጠቃሚ የሆነውስ ለምንድን ነው? ሁለተኛ፣ በኮንጎ ንጉሳዊ አገዛዝ ውስጥ ስለተደረጉት ሚስዮናዊ ጥረቶች ባጭሩ ይግለጡ። ሶስተኛ፣ ክርስትና ወደ ሞኖሞታፓ ለመድረስ ወይም ለመውሰድ ጥረት ያደረገው ሚስዮናዊ ማን ነው? ምንስ ደረሰበት? አራተኛ ከ1500 እስከ 1700 ዓመተ ምህረት በነበረው ጊዜ በሮም ካቶሊካዊ ሚሲዮን አማካኝነት ኬንያ ውስጥ የተከናወነውን ተግባር ባጭሩ ይግለጡ። አምስተኛ የሮም ካቶሊካዊት ቤተክርስቲያን የኢትዮጵያን ኮፕቲክ ቤተክርስቲያን መቆጣጠሩ የተሳናት ለምንድን ነው?